ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መሬቱ የእኛ መሬት ነው። ድሮ እኛ እናርሰው ነበር። እኔ ምራሴ እዛ አርስ ነበር። አሁን ለሱዳን ተፈጠው ተብሎ ነው እንግዲህ። እስካሁን እነሱ ተሰጠናል እያሉ ነው የሚታገሉት። የእኛ ሰው ደግሞ የእኛ ነው ነው። ግን አሁን እዛ የበለጠ ደግሞ አሰፍተው መጠው ደግሞ ሰው እየገደሉ ዳሆነ፣ በበቀደም ገበሬዎችን ወጥተው መጥተው ገደሏቸው። ከዛ በኋላ ያው ቀጠል በትላንትናው ሌሊት በኢትዮጵያና በሱዳን ድንበር ስለደረሰ ግጭት አንድ ኢትዮጵያዊ ገበሬ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዜና መጽሔት ክፍለ ጊዜ ይቀርባል። ሳምንታዊ ቅንብሮች፣ ንግድና ምጣኔ ሀብት እንዲሁም ሐኪሞን ይጠይቁ ከወቅታዊ የፖለቲካ ጉዳዮች ላይ ያተኮሩ ትንታኔና ዘገባዎች ጋር ይቀርቡላችኋል። በሁለተኛው አጋማሽ ጠብቁን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ሰኔ 26 2010 ዓ ም ስርጭት ጋር አስተናጋጆች አሉላ ከበደና አዳነች ፍሳሀየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። በሞሪታንያ ዋና ከተማ ነዋክሸት ውስጥ ለተካሄደው የአፍሪቃ ህብረት 31ኛ የመሪዎች ጉባኤ ድጋፏን እንደምትሰጥ ዩናይትድ ስቴትስ አስታውቃለች። ይህንን የሀገራቸውን መልእክት ያስተላለፉት የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ናውሬት ትላንት ባወጡት መግለጫ ነው። ሰለሞን አባተ ዝርዝር አለው። የአፍሪካ ህብረት በመጪዎቹ ዓመታት ውስጥ አካባቢያዊ እክሎችን ለመፍታት በሚያስችለው አቋም ላይ ይገኝ ዘንድ እንደሚያገዘው እምነታቸው መሆኑን የገለጹበትን ህብረቱ የያዘውን የመለወጥ ጥረት የነዋቅሸቱ ጉባኤ ማጠናከሩ ዩናይትድ ስቴትስ የምትደግፈው ሂደት ነው ብለዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄደር ኖወርት ለአፍሪካ ህብረት ሰላምና ጸጥታ ቀዳሚ ጉዳዮች መሆናቸውን የኗክሾቱ የመሪዎች ጉባኤ በአጽንኦት መመልከቱን አጉልቶ ያነሳው የቃል አቀባዩዋ መግለጫ በመላ አህጉሪቱ ሰላምን ለማረጋገጥ የተያያዘውን አፍሪካዊ ጥረት ዩናይትድ ስቴትስ እንደምታደንቅ አስታውቋል። የአፍሪካ ህብረት በዓለም እጅግ አደገኛ በሆኑ አካባቢዎችና ሁኔታዎች ውስጥ ሰላም አስከባሪዎቹን እያሰማራ መሆኑን የውጭ ጉዳይ መስሪያ ቤቱ አመልክቶ ለኅብረቱ ግጭቶችን የመፍታት ጥረቶች የአፍሪካውያኑን አቃቢያነ ሰላምና እነርሱም የሚጠብቋቸውን ሕዝቦች ደህንነትም ለማረጋገጥ እጅግ ከፍ ያሉ የግዳጅ አፈጻጸም ደረጃዎችን ማውጣት ቁልፍ ጉዳይ መሆኑን አሳስቧል። የፋይናንስ ግልጽነትንና የሰብዓዊ መብቶች ጥበቃ ደረጃዎችን ሙሉ በሙሉ ተግባራዊ ለማድረግ ጊዜ እንደሚወስድ እንገነዘባለን እነዚህን ግቦች ለመጨበጥ በተያዘው ጥረትም በምናደርገው የማይቋረጥ ትብብር እንገፋለን፣ ይላል በጽሑፍ የወጣው የኖወርት መግለጫ። የአፍሪካ ኅብረት በተባበሩት መንግሥታት ድርጅት በኩል ተጨማሪ የገንዘብ ድጋፍ ከመጠየቁ በፊት የእነዚያን ደረጃዎች ለሰላም ጥበቃ ድጋፍ በሚሰጥባቸው ዘመቻዎቹ ሁሉ ውስጥ ሙሉ በሙሉ ተግባራዊ መደረጋቸውን እንዲያረጋግጥም የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት መክሯል። ለአፍሪካ ህብረት የማረጋጋት ዘመቻዎች አስተማማኝ የገንዘብ ፍሰት አሰራሮች መኖራቸው ለስኬታማነታቸው አስፈላጊ መሆናቸውን ዩናይትድ ስቴትስ እንደምትገነዘብ ያስታወቀው ይኸው መግለጫ ህብረቱ ራሱን በገንዘብ የሚደግፍባቸው ጥረቶች ማደግ እንዳለባቸውና ለሰላም ፈንዱ መዋጮዎች መደረግ እንደሚኖርባቸው አሳስበዋል። የህብረቱን የሰላም ፈንድ ከፍተኛ ተጠሪ ዶክተር ዶናልድ ካቤሩካ እና የህብረቱን የሰላምና የጸጥታ ኮሚሽነር ኢስማኤል ቼሩጌ ለአፍሪካ ህብረት ሊደረግ የሚችለውን የገንዘብ ድጋፍና ለውጦችንም አስመልክቶ ፍሬያማ ንግግሮችን ለማድረግ ወደ ዩናይትድ ስቴትስ የሚያደርጉትን ጉዞ ሀገራቸው በጉጉት እንደምትጠብቅ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄደር ኖወርት በመግለጫቸው ላይ አስታውቀዋል። በውጭ አገር የሚንቀሳቀሱ የፖለቲካ ድርጅቶች ወደ ሀገር እንዲመለሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያደረጉትን ጥሪ መቀበሉን የአማራ ድርጅቶችና ማህበራት ስብስብ በአጽሮት መጠሪያውም አድማስ የተባለው ተቋም ድርጅት አስታወቀ። አድማስ በሀገር ውስጥ በህቡ ከሀገር ውጭ በግልጽ የሚንቀሳቀሱ የአማራ ፖለቲካ ድርጅቶች ማህበራትና የአማራን ህዝብ ችግር ትኩረት አድርገው የሚንቀሳቀሱ የመገናኛ ብዙኃን ህብረት መሆኑንም ድርጅቱ ባወጣው መግለጫ አስታውቋል። ከሀገር ውጭ የሚንቀሳቀሱ የተለያዩ የፖለቲካ አመለካከት ያላቸው ኃይሎች በአገር ቤት በሰላም መንቀሳቀስ እንዲችሉ በሩ መከፈቱ ሀገራችንን ወደ ሰላም ሊመልስ የሚችል ጅማሮ በመሆኑ ድርጅታችን በበጎ ዓይን ተመልክቶታል ነው ያለው። አያይዞም በተጀመረው የለውጥ እንቅስቃሴ የሀገራችንን የዲሞክራሲና የፍትህ ችግር የአማራን ህዝብ መሠረታዊ የህልውና የማንነትና የፍትህ ችግር በዘላቂነት የሚፈታ ተግባራዊ እንቅስቃሴ በአፋጣኝ እንዲወሰድ እየጠየቅን በተደረገው ጥሪ ህዝባችን ውስጥ ገብተን ለመታገል መወሰናችንን እናስታውቃለን ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያን የኒክሌር ፕሮግራም ለማብቃት የሚካሄደው ንግግር በጥሩ ሁኔታ እየተራመደ ነው ብለዋል። ፕሬዚዳንቱ ይህን ያሉት ሰሜን ኮሪያ የኒክሌርና የሚሳይል ተቋሞቿን እያጠናከረች ነው የሚል ወሬ በተሰማበት ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በያዝነው ሳምንት ለሶስተኛ ጊዜ ወደ ሰሜን ኮሪያ ለመሄድ በሚዘጋጁበት በአሁኑ ወቅት ትራምፕ በትዊተር ባስተላለፉት መልእክት የእኔ ጥረት ባይኖር ኖሮ በአሁኑ ወቅት ከሰሜን ኮሪያ ጋር ጦርነት ላይ በሆንን ነበር ብለዋል። በያዝነው ዓመት ለመጀመሪያ ጊዜ በማዕከላዊ ስለላ አገልግሎት ዳይሬክተርነት ሰሜን ኮሪያን የጎበኙት ፖምፔዮ ከመጪው ሐሙስ እስከ ቅዳሜ በፒዮንግያን ቆይታ ያደርጋሉ ተብሏል። በመጨረሻም ዜና ስፖርት። በዓለሙ የእግር ኳስ ዋንጫ ውድድር ለሩብ ፍጻሜ ለማለፍ የተያዘው ከባዱ ፍክክር ዛሬም ቀጥሏል። አሁን ቅርብ ጊዜ ባበቃው የስዊድንና የስዊዘርላንድ ብሔራዊ ቡድኖች ሞቅ ያለ ግጥሚያ ስዊድን አንድ ለባዶ አሸንፎ አልፏል። በአሁኑ ሰዓት ከባዱ የእንግሊዝና የኮሎምቢያ ፍልሚያ እየተካሄደ ነው። አላፊውን ለመለየትም ያስቸግራል። ትላንት እንኳንስ ያን ቡድን ተመልካቹን ሁሉ ያሳዘነው የጃፓን በቤልጅየም ሶስት ለሁለት መሸነፍ ነው። ጠንካራው የጃፓን በወጣቶች የተገነባው ቡድን ብዙ የግብ ሙከራዎቹ ባይሳኩም በአጠቃላይ የሙሉ ሰዓት እንቅስቃሴው ተመልካቹን አርክቷል። አድማጮች፣ ለዜና የተመደበው ጊዜ አበቃ። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አረኒት ሳየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው ለሌለቱ አብይ ርዕስ ወደ ቀዳሚው የዕለቱ አብይ ርዕስ ስንሄዳለን አሁን አድማጮች፣ ከዚያ በፊት ግን ቆየት ብሎ ከሚሰሙ ቅንብሮች አንዱን በአጭሩ ተቅምሻን በላ የምግብ ሁኔታ ለምሳሌ እንደ አትክልትና በተለይ ቀይ ስር ደግሞ በጣም ጥሩ ነው። ማታ ማታ ተቀጥሎ እንደ ፍሩት ሳላድ ተከትፎ እሱን የመጠቀም ነገር ከሌላ ምግብ ጋር በጣም ይረዳል። የሆድ መነፋት ችግር በሰውነት ውስጥ አየር ሲጠራቀም የሚፈጠር ሁኔታን ከግምት ያስገባ ጥያቄ በሐኪሙን ይጠይቁ ይመለሳል። እንግዳችን ዶክተር እንዳለ ካሳ ናቸው የሰማችኋቸው። በሁለተኛው አጋማሽ ይጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ በኢትዮጵያና በሱዳን ድንበር ደለሎ ቁጥር አራት በተባለ የእርሻ ቦታ ላይ የኢትዮጵያ አርሶ አደሮች ከሱዳን ታጣቂዎች ጋር ውጊያ መግጠማቸው በአካባቢው የሚገኙ ነዋሪዎች ተናግረዋል። ከሆስፒታል ያገኘነው መረጃ ቁስለኞች ከቦታው እየመጡ መሆኑና በነበረው ውጊያ ሰዎች መሞታቸውን እየተነገረ መሆኑን ገልጸውልናል። ጽዮን ግርማ ዝርዝር አላት። በደቡብ ጎንደር ገንደ ውሃ ከተማ የሚገኙ በስልክ ያነጋገር ናቸው። ነዋሪዎች እንደሚሉት የሱዳንን ድንበር ከሚያዋስኑት የእርሻ ቦታዎች አንዱ ደለሎ ቁጥር አራት የተባለ ቦታ ላይ በእርሻ ስራ ላይ የነበሩ አርሶ አደሮች ከሱዳን በኩል ጥቃት ተከፍቶባቸው ውጊያ ተጀምረዋል ብለዋል። በገንደ ውሃ ከተማ በመተማ ሆስፒታል ውስጥ ከቁስለኞች ጋር አገኛለሁ። እኔም በደለሎ የእርሻ ቦታ አለኝ ያሉ ሰው በስልክ አነጋገር ያለው ደረቆደ ምናትዛች እና ግን በሱኛው ክፍል ሆኖ ደለሎ የሚባል ቁጥር አራት የሚባል ቦታ ላይ ነው። መሬቱ የኛ መሬት ነው። ድሮ እኛ እናርሰው ነበር። እኔም ራሴ እዛ አርስ ነበር። አሁን ለሱዳን ተሰጠ ተብሎ ነው እንግዲህ። እስካሁን እነሱ ተሰጠናል እያሉ ነው የሚታገሉት። የእኛ ሰው ደግሞ የኛ ነው ነው ግን፣ አሁን እዛ የበለጠ ደግሞ አሰፍተው መጠው ደግሞ ሰው እየገደሉ ደሆነ። በበቀደም ገበሬዎችን ወጠው መጥተው ገደሏቸው። ከዛ በኋላ ያው ቀጠለ። መቼ ነው ግጭቱ የተነሳ? ትናንት ዛሬ ሌሊት ዛሬ ሌሊት። በምንድን ነው የተነሳው ግጭቱ? ግጭቱ የተነሳው ሱዳኖቹ መጥተው የእኛን ሰው ይገላሉ፣ ያቃጥላሉ፣ መሽሮ ካምፕ ያቃጥላሉ፣ ንብረት ይዘርፋሉ። በበቀደም አምስት ሰራ ሰራተኞችን ከመሽሮ አውጦ መቷቸው፣ ረሸኗቸው። በቀደም ሲሉ መቼ ከአራት ቀን በፊት ማለት ነው። ከዛ በኋላ ህዝብ እየተጠራራ እየተጠራራ እንዲህ በየተናጣጠል ከምን ሞት አንድ ነገር ማድረግ አለብን ወደሚለው ወደ ትግል ተገባ። በቃ አማራጭ የለም፣ ራስን መከላከል። የጎረቤት አስክሬን ማምሻውን መጣ ያሉ አንዲት የከተማው ነዋሪም በለፍ ተቀደም ስልክ ደውዬ አግኝቼ አነጋግሬያቸዋለሁ። ያው በመሽሮ ወ በመሽሮ ነው ሰሪት ምናምን የሚመረትበት እኮ ነው። በመሽሮ ነው እዛ ያሱ እንጂ መኖሪያ ቦታ አይደለም። እርሻ ቦታ ነው፣ ሲጀመር ማለት ነው። ስለዚህ በየዓመቱ ነው እየሄዱ የሚያርሱበት ወይስ ዓመቱ ሙሉ እዛ አሉ? በየዓመቱ ነው እየሄዱ የሚያርሱበት እና እንደዚህ አይነት ግጭት ይፈጠራል። ሊያርሱ ሲሄዱ ይፈጠራል። የሚፈጠረው ግን እንደዚህ አይደለም። በዲሽቃ በመሳሪያ ምናምን ዛሬ የገጠሟቸው፣ ከዛ በፊት ግን እንደዚህ አይደለም። ያው የተወሰኑት ይጋቻል፣ ሁለት ሰው ሦስት ሰው ይቦታል፣ በ ይለያያሉ፣ አዙረው ይስማማሉ። ቦታቸውን አይለቁም፣ እርሻቸውን ማለት ነው። እንዲህ አይነት ነገር አለ። ትንሽ ነገር በቃ በሱዳን ድንበር በኩል በዛኛውም በ በኩል አርሶ አደሮች አሉ። አሁን የተጋጩት ማና ማን ናቸው? አሁን የተጋጨማ በሱዳን መሳሪያ ይዘው ብዙ ሰዎችን ገለዋል የሚል እንትና ያለ ሬታ ሁሉ አናትነሳ ንድነው የኛ መከላከያዎች ሂዶ ነው ራሱ ሆስፒታል፣ እንደገና ሌላ መከላከያ ሄዶ ነው አንድ ምሬት አንስተው የመጡ አናት መስሳ ንድሮ ማለት ነው። በአሁን ሰዓት እንግዲህ ምሽት ነው የምጠይቁት እናንተ ጋር ከምሽቱ አንድ ሰአት ነው። በአሁን ሰዓት ገንዳ ውሃ ውስጥ የገባ አስክሬን አለ ምናውቀው አ የሚባል ሞቶ መባት አለ። አንድ ሰው ብቻ ነው። አንድ ሰው ነው የመጣው። የሞቱ ግን ሶስት ናቸው። ከዘንደዋ ከተማ ያልተነሳሪት አለ አማስነሳም ብለው እየገጠሙ ያለ ዘንደዋን ነው እኛ የምናውቃቸው እንጂ የሌላ ቦታ አለ የሚያርስ ይሄ ሰው የለም እና ብዙ ሰው የሞተ ብዙ ሰው ነው የተኮሱት። እዛ ሲዳር ወደዚህ የተኮሱት ይሽቃ ነው ክበር ሳይ ነገር ነው የተኮሱት እና ብዙ ሰው ተይተዋል። ያንንም ሬሳው አነት ነሳን ብለው አስቸግረው ቆይተው መከላከያ ገብቶ እንደገና መከላከያ ሞቶ ቆስሎ እንደገና ደግሞ ሌላ መከላከያ ተጨምሮ ምናምን አንድ ሰው አነት አስቶ መጣል ብቻ ሬሳ እንግዲህ ሌላው ደግሞ ይመጣል ብለ እንጀምታለን እስከማታ ከነገ ምናምን እንዳገኘሁት መረጃ ደለሎ ቁጥር አራት የተባለ የእርሻ ቦታ ላይ ነው ይሄ ግጭት የተፈጠረው እና እዚህ ደለሎ የሚባለው ቦታ ላይ ለእርሻ ስራ የሚሰማሩት ሰዎች ባለሀብቶች ናቸው? ወጣቶች ናቸው? የአካባቢው ነዋሪዎች ናቸው? ምን አይነት ሰዎች ናቸው? ባለሀብቶች አሉ። የግል ኢንቨስትመንትም ኢንቨስት የሚያረጉ ባለሀብቶች አሉ። የራሳቸው መንግስት የሰጣቸው በሺህ የሚቆጠር ሄክታር በስልሳ በሰባ ምናምን የሚቆጠር ሄክታር የሰጣቸው መንግስት ያርሰዋሉ። እዛ በተጨማሪ እነሱ ሰጡት በስር የስራ ልል የሚሰጡት አለ ግለሰብና ማህበረሰብ ማለት ነው። ያንን ሁላ ነው የመጡት የሚባል። አሁን አሁን ግን ላይታወቁ ለስራ የመጡ ለስራ ልል ለማግኘት ደግሞ ተቀጥሮ ለመሳት የመጡ ሁላ ነው እዛ ላይ። እንደዚህ በዚህ መንገድ ነው የሚታርሰው ያን መሬት ማለት ነው። እዛ አካባቢ ነዋሪ የለም፣ በመሽሮ ነው እዛ ሁነው። ያው ደግሞ ግለሰብም አለ የራሱ የሆነ ቦታ ተመርቶ እዛ እየሄደ እያረፈ እየመጣ የሚከር አይነት ግለሰብ አለ። እዚያው አካባቢ ተጠግተን አስክሬን ማንሳት ይቻል እንደሆነ እየሞከርን ነው ያሉ ሌላ ነዋሪም አግኝቻለሁ። ህዝቡ በጣም ተቆጥቶ ተነሷል። ያው መከላከያ ሰራዊትም ወደዋል። አሁን ለጊዜው ወደ አስራ አምስት ሰዎች ቆስለዋል፣ ወደ አምስት ሰዎች ሙተዋ። እነዚህ አምስት ሰዎች አንዱ መከላከያ ሰራዊት ተነሶ አንዱ መከላከያ ሰራዊት ነው የተመታው የተቆሰለው። አንዱ ደግሞ በአካባቢው ሽምቅ በሚባል አደረጃጀት የተደራጀ የታጠቀ ኃይል ነው። ሌሎች ደግሞ ያው ገበሬዎች ናቸው። ገበሬዎች እርሻቸው ላይ ነው ገብተው የሱዳን መከላከያ ሰራዊት የመጣቸው። ግርግሩ እስካሁን ድረስ ምንም አልቆመም። ከሰራባ ላይ ችልጋ ወረዳ ንስቶ አስራ ሁለት መከላከያ ሰራዊት ኦራን ነው ወደ መተማ ሄዷል። እንግዲህ እስካሁን ድረስ ግርግሩ ምንም ነገር አላቆም ትናንትና ዘጠኝ ሰዓት ላይ የጀመረ እስካሁን ድረስ ውጊያው እንዳለ ነው ያለ ነዋሪዎቹ እንደሚሉት። ወደ ከተማው መድረስ የቻሉ ቁስለኞች ገንደ ውሃ ወደሚገኘው መተማ ሆስፒታል ገብተዋል ሲሆን ወደ ሆስፒታሉ ደውዬ ለጊዜው ስሜን አትጥቀሽ ያሉ የህክምና ባለሙያ አነጋግሬያለሁ። አንድ ሰበድ ያሉ አንድ ሁለት ቁስለኞች መጥተዋል። ኖርማሊ ያው ደህና ናቸው። አንዱ ነው ትንሽ የመስረጊት ማን ይመስላል ከአንድ አምስት ስድስት ቦታ የተወሰነ ተሳስሏል። ሌላው ፓርክ ሰውነቱ ደህና ነው። የቆሰሉት ሰዎች በምንድን ነው በጥይት ነው ወይስ በሌላ ነገር ነው የቁስላቸው ሁኔታ? በሞርታር ነው የተመቱትም ሞርታር ነው። እናንተ ሆስፒታል አሁን ተኝተዋል። አሁን ከእኛ የነበሩት በአጋጣሚ ም እየረዳቸው ነበር። አብሬ እነሱ ሌሎች ወደ ጎንደር ሪሰር ሁለቶ ሲለዋል ሌሎች በኋላ የሚመጡ ስላሉ ብዛት ይቀሰሉ ና ከፍተኛ ደጋ ደረሰባቸው ስላሉ እነሱን ለመቀበር ቦታውን ኮፓይድ ሆኑ ስት ለማድረግ ለከናስራል አንድሎት ነበሩ ሌሎችም የሰነበት ታካሚዎች ነበር መስናቶ ተናል

ወደ መቶ አካባቢ ምናምን ማተኛ ተዘጋጅቶ ለመጠቀል ነው። እዛው የቆሰሉትና የሞቱትም አሉ። ጦርነት እየተደረገ ስለሆነ ሱ ለመጠቀል አዘጋጅቶ ያለ ነው። ስለዚህ ወደ ጎንደር ልካችኋቸዋል? ሪፈር ብላችሁ? አዎ፣ ሁለቶች መከላከያ ሰራዊት ናቸው መሰል ከዋል ወደ ጎንደር ኖርማሊ ደህና ናቸው። ወርጣር ፍንጣሪ ምናምን ያገኛቸው የሞቱት ግን አልወጡም። እዛውን ያሉትም አሁን እነሱን ለማውጣት ያው ጦርነቱ እንደቀጠለን ያለ ሌሎች ቁስለኞች ወደ ጎንደር መላካቸውን የገለጹት ሐኪሙ ከቆሰሉት ሰዎች ስለ ግጭቱ ያገኙት መረጃ እንዳለ ጠይቄያቸዋለሁ።

ያው እንዴት እንደነበረ መነሻውን ነነን እዛው፣ መጀመሪያ ያው ገበሬዎችን አፍነው ወሰዷቸው እነዛን የተገደሏቸው በኋላ ከጉባታው ከሚያርሱበት ነው አፍነው ወሰዷቸው። በዛ ምክንያት ነው የተነሳ ያው ገበሬው ነው መጀመሪያ የተነሳው፣ ሲያፍኗቸ የሚያስገሏቸው እዛ፣ መከላከያውም በትሜት ውድብ ምናምን ይዞ ገባ። ያው ማይቶ ሆነ ማይሆን ሆነ ገበሬዎች በዋናነት ያው እዛ የነበረ መሬት ስለነበረ ሱዳን ተሽጣል የሚባል ነበር፣ የደለሎ መሬት ኛ ከዛ ተሻግረው ገብቶ ነበር ሱዳኖች። የተወሰነ አመታት ይዘይታል እዛ የቆዩ ገበሬዎችን ከዚህ በፊት ሲገሉና ሲያንገላቸው ነበር። አሁንም እንደወ ገብተው ገልጸው ገበሬዎችን እያሳደዱ እና ሲገሉ፣ አጋጣሚ እዛ አካባቢ መከላከያ ነበር የኢትዮጵያ መከላከያ። ስራዎች በጣም ሲሰማቸው ወታደሮች ገብተው ገድበው ነበረ። ያው ከኋላ ውጡ ምናምን ተብለው ሲወጡ በአጋጣሚ ሌሎችን እዛ ገበሬዎች እና ምንሻዎችን አስነወስዳቸው። ተመልሰው መከላከያዎች እነሱንም የመስል ማስሬ ለማውጣት ሲመጡ መከላከያዎችን መስላቸው እዛው ጦርነት ገጠሙ። እዛው የወደቁት አሉ፣ ያልወጡ ሁለት ሌሎችም አሉ። በጎን ደግሞ የሞቱት አይታወቁም። የቀን ሰራተኛም አለ ወደ አስራ ምናምን ሲበላኛል። እነሱም ቢሆን በንግት የተሰማቸው ወታደሩም ጋር አብሮ ከህዝቡ ጋር ስለተሰለፈው መከላከያን ሰራዊቱ እንዲ ብለት የሆን ያህል መሬት ገብቶ ተተያዘ። በኋላ እንደገና ደግሞ ሌላ ተጨማሪ መሬት ወደ ጎንደር ወደ ቋራ ወደ መተማ ለመግባት ወደ ምራብ አርማቄ ለመምጣት የሚደረገው ነገር በጣም አስቸጋሪ እየሆነ ስለሆነ ያን ለመከላከል ሲያዩት መከላከያዎችን በስሜት የምናውቀው ቦታ መሬታችን ለምንድነ ሆን ያህል ማንደ የሚያገብት ገብር ይችላልት ማለት ነው። በጉዳዩ ላይ መረጃ ለማግኘት ወደ ኢትዮጵያ መንግስት የመንግስት የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር አህመድ ሸዴ እና የአማራ ክልል የኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልካቸው ስለማይነሳ ልናገኛቸው አልቻልንም። በተጨማሪም የሱዳን የባህል የመረጃ እና የኮሚኒኬሽን ሚኒስቴር ሚኒስትር ዶክተር አህመድ ቤላ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። ስልካቸው ስለማይነሳ የእነሱንም ምላሽ ማካተት አልቻልንም። ጉዳዩን ተከታትለን ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ተከታዩ የመጽሔት ርዕስ ደግሞ ወደ ኤርትራና ኢትዮጵያ ጉዳይ ይመልሰናል። ኤርትራ ለቀረበላት ጥሪ ምላሽ እንድትሰጥ ያደረገው ጠቅላይ ሚኒስትር አብይ አህመድ የሚከተሉት ቀጥተኛ አካሄድ ነው ሲሉ ከዚህ ቀደም በንብሩ የሰላም ጥረቶች ላይ የተሳተፉ አንድ የቀድሞ የፓርላማ አባል ተናገሩ። በጠቅላይ ሚኒስትር አብይ የቀረበው ጥሪ በኤርትራን በኩል ተቀባይነት ማግኘቱም ለዘላቂ ሰላምም ተስፋ ተጥሎበታል ይላል እስክንድር ፍሬው፣ ነው ያጠናቀረው። ባለፉት ሁለት ጠቅላይ ሚኒስትሮች የተሞከረው አካሄድ ለፍሬ ተቃርቦ ውጤት አስገኝቶ አያውቅም። እናም የሰላሙ ሂደት ባለበት ቆሞ የታየ የተጓተተ ሂደት ሆኖ ቆይቷል። የአዲሱ ጠቅላይ ሚኒስትር የዶክተር አብይ አህመድ የሶስት ወራት የለውጥ መንገድ ግን የኤርትራንም በር አስከፍቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ የልዑካን ቡድን ወደ አዲስ አበባ የላኩት ጠቅላይ ሚኒስትሩ ጥሪ ባቀረቡ በአጭር ጊዜ ውስጥ ነው። ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ሰሞኑን በሰጡት አስተያየትም ይህንኑ ተናግረው ነበር። እንግዲህ ከዚህ በፊት በብዙ ጊዜ ለበርካታ ጊዜያት የተሞከረ ጉዳይ ነው። ለበርካታ ከዚህ በፊት የነበሩ የሀገራችን መሪዎች የሞከሩት ነገር ነው። አልተሳካም ይሄ እስካሁን። እናም እዚህ ለመድረስ ተቀራርቦም ለመነጋገር አልተሳካም እንጂ ከዚህ ቀደምም ብዙ ጥረቶች ተደርገዋል። አሁን የተደረሰበት ሁኔታ እንዳስደሰታቸው የገለጹት የቀድሞ የፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ከዚህ ቀደም ከተደረጉ ጥረቶች አንዱን ያስታውሳሉ። በ2004 ዓ.ም የፓርላማ መክፈቻ ላይ የኢትዮጵያ መንግስት በኤርትራ ላይ ይከተለዋለሁ ያለውን ማዕቀብ የመጣል ወይም የጦርነት አማራጭ በመቃወም ሀሳብ ማቅረባቸውን ከገለጹበት ይጀምራሉ። ማዕቀብም ጦርነትም አይገባውም ብዬ የተቃውሞ ሞሽን አቀረብኩኝ። እሱንም ክቡር ጠቅላይ ሚኒስትር መለስ ዜናዊ የተቀበሉ ከተቀበሉም በኋላ እንግዳው እንደጀምርከው ጠርተው እንደ ጀምርከው ሄድበት አሉ። ከዚያ የሃይማኖት አባቶችን አሰባስቤ አቡነ ጳውሎስን ሌሎች ሃይማኖት አባቶችን እንደዚያ ዶክተር ሻለቃ ኃይለ ገብረስላሴን የዓለም ሎሬት ጥበበ የማነ ብርሃንን እነኝን ይዘን በደንብ ተነጋገርን። ሌሎችም ሃይማኖት አባቶች አሉ ዝማቸውን ያልጠራቸው ከነሱ ጋር ሆነን ጀመርን። ከዚያ የእኛ ኮንታክታችንም በኤዩ ኤርትራ አምባሳደር ነፍሳቸውን የማረው አምባሳደር ግርማ አስመሮም ከኛ ጋር እየተገናኙ በደንብ በሰፊ ሰራን። ከዚያ በኋላ ለክቡር ፕሬዝደንት ኢሳያስ አፈወርቂ ደብዳቤ ጻፍን። እሳቸውም ዛሬም ያየሁባቸው፣ ትላንትም ያየሁባቸው አክባሪ ለኢትዮጵያ ልዩ ክብር እንዳላቸው መሆኑን የተረዳሁት ያኔም፣ እኔ አሁን የአገር መሪ ጥሪ ሲያደርግ መምጣታቸው አልደነቀኝም። ለምን ለእኛ ለተራ ዜጎቹ እንኳን አክብረው ደብዳቤ ጽፈዋል። ደብዳቤ ክቡር ኢሳያስ ፕሬዚደንት ኢሳያስ አፈወርቂ የጻፉት፣ እኔ ለማንኛውም ሰው ደብዳቤ አልጽፍም እስካሁን አለ በነጅ ለማንኛውም ሰው ደብዳቤ አልጽፍም፣ ግን እናንተ ኢትዮጵያውያን ናችሁ፣ ለኢትዮጵያውያን መልስ መከልከል አልችልም፣ እና እስካሁን የተካሄደበት ርቀት ተክደዋል፣ ግን የተሳካ አንድም ነገር የተሳካ ነገር የለም። የተወሰነ ውሳኔ እስካሁን ልፈጸም አልቻለም። መፈጸም ነበረበት፣ ተፈጽሞ ሌላውን ጉዳይ ወደ ልማታችን በጋራ መግባት ሲገባን ይኸው እስካሁን ማነቆ ሆኑ አለን። ግን የተወሰነ ውሳኔ ሲሉ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ማለት ነው። ይሄ መፈጸም ሲገባው ባለመፈጸሙ ይኸው እስካሁን ተራርቀን እንገኛለን። ግን ለኢትዮጵያን ሰላም ፈላጊዎች፣ ለኢትዮጵያን ሃይማኖት አባቶች ሽማግሌዎች፣ መልስ መከልከል ስለማልችል ይህንን ደብዳቤ ጽፌ ያለሁ ብለው ጽፈዋል። እንግዲህ ከዚ ይሄ ራሱ በሁለት ሺ አራት ነው፣ በኢትዮጵያ አቆጣጠር በሁለት ሺ አራት አዎ፣ ወደ መጨረሻ አካባቢ ነው የጻፉት እሳቸው ወደ እንግዲህ፣ እኛ ይህንን ይዘን እየተነጋገርን እንደገና ደግሞ ከጠቅላይ ሚኒስትር መለስ ጋር ተገናኘን። ይህን ደብዳቤም አሳየ ናቸው። አይ አሁን ይሄ ከሆነ የሚያራርቀን ይሄ ከሆነ አሉ መለስ ዜናዊ ይሄ ከሆነ የሚያራርቀን፣ እኔ እና አቡነ ጳውሎስን ሁለተኛው ላይ ሄድ ነው። ስንሄድ መለስ ዜናዊ ይሄ ከሆነ የሚያራርቀን፣ እንደው ቤቱንም ቢሆን ለሁለት ሰንጥቀን እንወስዳለን የሚሉ ከሆነ ይውሰዱ፣ በቃ ሂዱና እናንተ ከእርሳቸው አፍ ማረጋግጣችሁ። ይሄ ነገር በአስቸኳይ ማለቅ አለበት፣ የኤርትራና የኢትዮጵያ ጉዳይ የግድ መፈታት አለበት ብለው የድንበር ኮሚሽኑንም ውሳኔ ተቀብለን ቢሆን መፈታት አለበት ብለው ለእኛም ተልዕኮ ሰጥተውን እኛ እኔ ሻለቃ ኃይለ ገብረስላሴና ዶክተር ጥበበ የማነ ብርሃን ወደ ኬንያ ሄድን። ቪዛ ለመቀበል ወደ አስመራ የምትሄዱበት ቪዛ ለመቀበል ወደ ኬንያ ሄድን። ኬንያ ሄደን በእውነት ነው የምልህ፣ በቃ ቀይ ምንጣፍ አንጥፈው የተቀበሉ ነው። ኤርትራውያን ወንድሞቻችን፣ ኤምባሲ ያሉት ዲፕሎማቶች ተቀበሉን፣ በደንብ አነጋገሩን፣ አላማችን አስረዳናቸው፣ አወያየናቸው። እንደ ቤታቸው አይደለም ወይ ምንጊዜም ቤታችሁ ነው። መሄድ ትችላላችሁ እና ከዚያ ተብሎ ፕሬዚደንት ኢሳያስ ያን እዚው አካባቢ አልነበሩም። ከአስመራ ወጣ ብለው ነበረ። እሳቸው እስከሚመለሱ ጠብቁ ተባል። እየጠበቅን እያለን በአጋጣሚ መለስ ጠቅላይ ሚኒስትር መለስ ዜናዊ ታመሙ። ከዚያ ደግሞ እየጠበቅን አረፉ። በዚያ ነገሩ ተስተጓጉሎ ቆየ። እንግዲህ እርስዎም እንደሚያውቁት ጠቅላይ ሚኒስትር መለስ ሲናገሩ በወቅቱ ሀምሳ ጊዜ ያህል ሞክሬ ያለው ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝቶ ለመነጋገር። ጠቅላይ ሚኒስትር ኃይለማርያም ደሳለኝም እኔ አስመራ ድረስ ለመሄድ ሁሉ ዝግጁ ነኝ ከኢሳያስ አፈወርቂ ጋር ለመነጋገር ሲሉ ነበር። ምን ነበሩ እንቅፋቶቹ በእርስዎ እምነት? ለምሳሌ በዛን ጊዜ ሁለቱ መሪዎች የሁለቱ ሀገራት መሪዎች ሊገናኙ ያልቻሉበት ምክንያቱም አሁን እያየን እንዳለ ነው። በአጭር ጊዜ ውስጥ አሁን ጠቅላይ ሚኒስትር አብይ እና ኢሳያስ አፈወርቂ እንደሚገናኙ እየተጠበቀ ነው። ጠቅላይ ሚኒስትር አብይ ንግግራቸው ቀጥታ ነው፣ በቃ ቀጥታ ቀጥታ ሲሆን የፒ አር ስራ አይደለም። ምን የሚናገሩት የፒ አር ስራ ነው ብለው እንዲጠረጥሩ አያደርግም፣ ኤርትራውያኖች አያደርግም። ምክንያቱም የተናገሩት በቃ ያለምንም ቅድመ ሁኔታ ድንበሩ፣ የድንበር ኮሚሽኑ ውሳኔ እንፈጽማለን አሉ። እነሱም የሚጠይቁት እቺ ከተፈጸመች እኛ ምንም ችግር የለብንም ነው የሚሉት። ስለዚህ እንግዲህ አንድ ቦታ ላይ ቁመን ሁልጊዜ ችግር ውስጥ መሆን አንችልም። ህዝቦቹ እየተራራቁ፣ ጥቅማችን እየጎደለ፣ ገጽታችን እየተበላሸ እስከ መቼ ነው እዚያ ድረስ የምንሄደው? ስለዚህ አሁን እሳቸው ጀመሩ እኮ። አሁን ድንበር ያስረከቡበት ነገር የለም። ጠቅላይ ሚኒስትሩ አብይ፣ አሁን ምንድን የተፈጠረው ህዝቡ? ድሮም ያልተሳካ ነገር አሁን ተሳክቷል። እሳቸው በጠሩት መሰረት የኤርትራው ልዑካን ቡድን መጥቷል። የእኛ ደግሞ ይሄዳል። እንነጋገር። ከንግግር በላይ እኮ ምንም የለም። ስለዚህ ከጅምሩ ተቀብያለሁ ብለው መነሳታቸው እንድታመኑ ያደረጋቸው ይመስለኛል። ደግሞ የበፊተኞቹም ያው እንነጋገር ነው ያሉት። እንነጋገር የምትለው ብዙ የምትወደድ አይደለችም በኤርትራ በኩል። ምክንያቱም ይወሰ በቃ ውሳኔው እንቀበላለን ያንን መነሻ እናደርግ የሚለው እሱ ላይ ጠቅላይ ሚኒስትር አብይ የተናገሩበት ትልቅ ነጥብ ያስቆጠረላቸው ይመስለኛል። እንግዲህ የመጨረሻ ጥያቄ አደርገዋለሁ። ዶክተር አሸበር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ ወደ ስልጣን ከመጡ ገና ሶስት ወር እንኳን አልሞላቸውም ነገር ግን የሚያነሷቸው ጉዳዮች በሙሉ እሳቸው አድርጋቸዋለሁ ያሏቸው ነገሮች እየተፈጸሙ እንደሆነ ብዙ ተንታኞች ይናገራሉ። አሁን የኤርትራውንም ጉዳይ እንደዚሁ ወደ ሰላም እንደሚመልሱ የድንበር ኮሚሽኑን ውሳኔም የአልጀርሱን ስምምነት እንደሚተገብሩ ለኤርትራ የሰላም ጥሪ ያቀረቡ ወዲያውኑ ነው ምላሽ ያገኙት ከፕሬዚዳንት ኢሳያስ አፈወርቂ። ምንድን ነው አዲሱን ጠቅላይ ሚኒስትር እንዲታመኑ እያደረጋቸው ያለው በእርስዎ እምነት፣ በአጭር ጊዜ እየመጣ ያለው እንግዲህ ውጤት ወይም ውጤት እንዲያመጡ ያደረጋቸው ምንድ ነው? በርሶ ማለት ይህን መልሱልኝና በዚው በቃለሁ። ከምንም በላይ በኢትዮጵያ ላይ በልዩነት ላይ የተሰራውን ያክል በአንድነት ላይ አልተሰራ። ጠቅላይ ሚኒስትሩ ደግሞ በአብዛኛው በኢትዮጵያ አንድነት ላይ መናገራቸው፣ በዚያ ላይ መስበካቸው ከምንም በላይ አስወድዷቸዋል። የኢትዮጵያ ሕዝብ ለጥቅም የቆመ ሰው ሕዝብ አይደለም። በቃ ይህንን ከሰጠን ይህን አደርግላለሁ የሚል ሕዝብ አይደለም። ግን በሀገሩ ጉዳይ ላይ በአንድነቱ ላይ ከህፃን አንስቶ እስከ አዋቂ ያለ ልዩነት እንደሚቆም ነው የነበረው እምነትም አሁንም እየታየ ያለው ይሄ ነው። በዛ ላይ እሳቸውም የተናገሩትን እየፈጸሙ ነው ያለው። አጋጣሚ ሆኖ እንደውም ትልቅ ጠንካራ መሪ መሆናቸው ነው የምታየው። ይሄ ፕሬዚደንሻል ሲስተም አይደለም ፓርላመንታሪ ሲስተም በግለሰቦች የሚፈጸም አይደለም። ብዙ ጊዜ አስቸጋሪ ነው። ፕሬዚደንታዊ ቢሆን ኖሮ እኚህ ሰው አሁን ቃል ከገቡት በላይ አሁን ከፈጸሙት በላይ የበለጠ ስራ ለመስራት የበለጠ ጉልበት ይሰጣቸው ነበረ። የፕሬዝደንታዊ ሲስተም ቢሆን ኖሮ ለዚህ ህዝቡም ከግምት መክተት አለበት። እብን አልፎ ወደው ብዙ ነገር አድርገዋል። በአዲስ አበባ ቆይታ ባደረገው የኤርትራ የልኡካን ቡድን አማካኝነት መልእክት የተለዋወጡት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በአካል እንደሚገናኙ እየተጠበቀ ነው። ለሁለቱ ሀገራቱ ውዝግብ ምክንያት የሆኑ ዋነኛ ጉዳዮች የሚነሱትም በዚህ ውይይት እንደሆነ ይታመናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሃያ ሰባት ያመለክታል። አሁን ወደ ቀዳሚው የሁለተኛው አጋማሽ ቅንብር ፈጥነን እንዘልቃለን። የእስር ቤቶች በሮች ተከፍተው እስረኞች አሁን ድረስ እየተለቀቁ ነው። እስረኞቹ ከወጡም በኋላ በእስር ቤት ይፈጸምብን ነበር ስለሚሉት የስቃይ አያያዝን እየተናገሩ ነው። ብዙ እስረኞች ናቸው የወህኒ ህይወት ታሪካቸውን ያጫወቱን። ዮናስ ጋሻው ደመቀ የተባለ ባለፈው ሳምንት የተፈታ ወጣት በተፈጸመብኝ ለመናገርና ለመስማት የሚከብድ የሰብአዊ ስቃይ ዛሬ ከዊልቸርና ክራችስ ከወንበርና ከምርኮኞች ውጪ ራሴን ችዬ መንቀሳቀስ የማልችል ሰው ሆኛለሁ ይላል። የኢትዮጵያው ሰብአዊ መብት ኮሚሽን ላለፉት ሁለት ዓመታት በእስር ቤቶች ላይ ባደረገው ክትትል የተፈጸሙትን የሰብአዊ መብት ጥሰቶች እንደሚያውቃቸው አረጋግጧል። ጽዮን ግርማ በተከታዩ ዘገባ ታሪኩን ይዛለች። ዮናስ ጋሻው በቅርቡ ነው ከእስር የተፈታው። በስልክ ታሪኩን እንደነገረኝ ተወልዶ ያደገው ፍኖተ ሰላም ነው። በባህር ዳር ዩኒቨርሲቲ ትምህርቱን አጠናቆ ለአንድ ዓመት እዛው ባህር ዳር እንደሰራ ጥር አራት 2009 ዓ ምት ለእስር መዳረጉን ይናገራል። ባለትዳርና የአንዲት የሁለት ዓመት ከስምንት ወር ልጅ አባት ነው። የተያዘው አዲስ አበባ ውስጥ ሳሪስ አካባቢ ከእህዞቹ ጋር በታክሲ እየሄድ እንደሆነ ይገልጻል። በፌዴራል ፖሊስ እና በመከላከያ መኪና ተጭኖ ወደ ኮተቤ እንደተወሰደም ያስታውሳል። ኮተቤ የደህንነት ማሰልጠኛ ተቋም አለ መሰለኝ፣ ወደዛ አይኔን አስረውኝ ነው የወሰዱት። ከዛ በኋላ ያስገቡችን ለረጅም ሰዓት ቁመው ነበር። መከላከያዎቹ በፌዴራል ነው የሚጠበቅ አካባቢ አናስገባም ሲሉ ሂዶ መታወቂያ አሳይተዋቸው ከአስራ አምስት ደቂቃ ከቆምን በኋላ ነው አስገባውኝ። ካስገቡ በኋላ ዘጠኝ ሰዓት ይዘውኝ እስከ ሌሊቱ ስድስት ሰዓት ተኩል ድረስ ዛፍ ላይ በካቲና አንጠርጥለው ሲያጥለው የተለያዩ ደብደባዎች እና የሰብአዊ ድርቤቶችን ፈጽመው ብኛል። አይኔን በማስር ወደ ሌላ እስር ቤት ወሰድ። ምን አይነት ድብደባዎች ናቸው የፈጸሙብህ? ዛፍ ላይ ስትል ውጪ ማለት ነው? አዎ፣ እዛ ኮቶቤ ደህንነት ቢሮ ውስጥ ጫካ አለ። የጥይት ድምጽ በጣም ይሰማል። ጫካ ነው። በልዩ ሀይል ነው የሚጠበቀው። በካቴና ታስሬያለሁ። ካቴናውን ብድግ አድርገው አንስተው እዛ ጋ ባላ ውስጥ አስገብተውኝ አንጠለጠሉኝ። ና ልብሴን አስወልቀው መደረቅ እንጨትና ዱላ፣ በፖሊስ ዱላ እንደዚያ አድርገው ይደበድቡኝ ነበር። መጨረሻ ላይ ራሴን ሲቻ ወደቁ ገለ ምሽት ላይ ማለት ነው። ስንት ነበሩ? በጊዜው የሚታየኝ ስምንት ነበሩ። ምን እያሉ ነበር የሚደበድቡ? ማንነትን እንትን በማድረግ ለጀሮ የማይመች ውሬዎችን ነበር እንትሚሉ ይደበድቡ የነበረ። ይተፉብኝ ነበር፣ አላስፈላጊ ነገሮች ያ አድርገውብኛል። ዮናስ እንደሚለው ቀጥሎ የተወሰደው ወደ ማያውቀው እስር ቤት ከዚያም ወደ ማዕከላዊ ወንጀል ምርመራና መምሪያ ነው። እስር ቤት ከገባም በኋላ ልጆች ጋር ስናወራ እኔም እዚህ ታስሬ ነበር ይላሉ። እና ቦታ ሁለት በሁለት ክፍል ነች፣ እዛ ጋር ጨለማ ቤት ነች። እዛ ውስጥ አስገቡ። እንደ ገባሁ እንደዛ ሙኝ ማለት ደን በደን እንደዛ አድርገው ሁ ሰቀሉኝ። እንደገና ሌላ ግርፋት ማለት ነው። ቤት ውስጥ ካስገቢ በኋላ እንደዛ አይነት ነገሮችን ከፈጸሙብኝ በኋላ እና ለምርመራ ወረዱ። ለሊት ስድስት ሰዓት ሰቅለውኝ፣ ጠዋት ለቢሮ ሲገቡ አውርደው ለምርመራ ና ለቶርች ነው የሚያወርዱ። ለግርፋት እና ለምርመራ ብቻ ነው የሚያወርዱ። ከዛ በኋላ ለዛ አወጡና ይዘውኝ ሄዱ። መናገር አልቻልኩም። ምርመራ ላይ ምናምን ሊመረምሩ ይፈልጉ እንደክሜ ስለነበረ በሳቱ ምግብም ምናምንም አላገኝም። በግድ ያስገድዱ ነበር። ነገር ግን መናገር ስላልሳልኩ አቅም አጣሁ እና ከዛ በኋላ እንደገና መልሰው ወስደው አሰገና ሰቀል ብልቶቼ ጋር የተለያዩ ሀይላንዶች ናቸው። ሁለት ሊትሩ ሀይላንድ አለ አደለ? ውሃ የሞላና በሲል ነገር ያስሉታል። በሲል ካሰሩ በኋላ ከብልታችን ላይ እንደዛ ትዞ ያንጠለ ሀይላንዱን ራሱ ውሃ ተሸክሞ እንደዚህና እንደዚህ ይገፉታል። አንጮ አለን ማለት ነው። እያንጮ አለን እንደዚህ ሲያደርጉት በጣም ያማል። በጣም በዛ ላይ ደግሞ ትንሽ ለመቋቋምም ያስቸግር ነበረ እና እንደዛ አድርገው ሁሉ ዘግተው ቆልፈውብን ነው ሚሄዱ። በዛ ላይ ጫቶችን ጥፍሮችን በቢንሳ የስድስት ጣቶችን እግሬ ጣቶችን በቢንሳ ነቅለ እያመመኝ ይመጣ እና እንደዚህ እያደረጉ ለሰባት ወር ያህል ፋርቤሪያ ወይንም ሰማንያ አራት ተብሎ በሚጠራ ጨለማ ቤት ነው የቆየሁት። ማዕከላዊ ላይ ማለት ነው ከማዕከላዊ ውጭ ይህን እነግርሽ ሌላ ቦታ ነው። ከዛ በኋላ ማዕከላዊ ማምጠው እንደዚህ ነው ዮናስ ኢህአዲግን ባገኘሁት አጋጣሚ በቃል ከመተቸት ውጪ እንዲህ ላለ ስቃይ የሚያበቃ ተግባር ፈጽሜ ሆን ብዬ ራሴን እስክጠራጠረው ድረስ ነው ግፍ የተፈጸመብኝ ይላል። ለመተቸት ያበቃውን ምክንያት ደግሞ ከልጅነቱ ጀምሮ ያለውን የቤተሰቡን ታሪክ በስፋት አጫውቶናል። ካለን ሰዓት አንጻር ሁሉንም ማቅረብ ባንችልም የዮናስ አባት አቶ ጋሻው ደመቀ በደርግ ጊዜ የፍኖተ ሰላም ከንቲባ እንደነበሩ ይናገራል። ኢህአዲግ ስልጣን ላይ ሲመጣ ሊታሰሩ ይፈለጉ ስለነበር ሸሽተው ከሀገር እንደወጡ አልተመለሱም። በአሁኑ ሰዓት ይኑሩም ይሞቱም አያውቅም። እናታቸው የመንግስት ሰራተኛ ነበሩ። እሱን ጨምሮ ሌሎች አራት ልጆችን ሲያሳድጉ ቆይተው ከፍተኛ ጫና ይደረግባቸው ስለነበር በመጨረሻም በመኪና ተገጭተው ህይወታቸው እንዳለፈ ነግሮናል። ጫናውም ሆነ ግጭቱ ሆን ተብሎ የተደረገ ነው ብሎ ያምናል ዮናስ። እናታቸው ህይወታቸው ካለፈ በኋላ ልጆቹ እርስ በርስ ተደጋግፈው ተማሩ በመጨረሻም አያልቅበት ጋሻው የተባለ ወንድሙ ከአዲስ አበባ ዩኒቨርሲቲ ተመርቆ ለአንድ ዓመት እንደሰራ ሌላ ሀዘን ወደ ቤተሰባችን መጣ፣ ይላል ሚኒስታችን፣ እንኖር ነበር። አንዱ አዲስ አበባ ዩኒቨርሲቲ ተመርቆ ዘጠና ሰባት ላይ ባህር ዳር ላይ ሜላት ሆቴል ከሚባል ቦታ ላይ በዛ ሰዓት ላይ እሱም ትንሽ ፖለቲካ እንትን ይላል ያው ስሜት ስለነበረ በሰአቱ ቤተሰብ ላይ እየደረሰብን እና ከዚህ ስርዓት ጋር ቶታሊ ምንም አይነት እንትን አልነበረንም። እሱ የሚቃወም ነበር። በዛ ሰዓት ዘጠና ሰባት ላይ እንደዛ አዲስ አበባ ችግር ሲፈጠር በየአንዳንድ ክልሎች ባህርዳርም ጎንደርም እንደዚህ አማራ ክልል በተወሰነ ቦታዎች እንደዛ አይነት ችግር ተፈጥሮ ሳለ እሱ ነው በዛ ሰዓት በመከላከያ ከተደበደበ በኋላ ከዛ ካፌው አጋጣሚን ያብሬው ነበር ክሱም ያወጣው አስፋልት ላይ ከጣሉት በኋላ በወራል መኪና ነው የሄዱበት እና አጽሙን ሰብስበን ነው ነበር እና እስከዚህ ድረስ ነው ግፎቹ የሚፈጸሙብን የነበረው። ዮናስ እነዚህ በቤተሰቡ ላይ የደረሱትና በሀገሪቱ የሚያቸው የሰብአዊ መብት ጥሰቶች ዝም እንዲል ስላላደረጉት የትኛውንም የፖለቲካ ቡድን ሳይቀላቀል ቅሬታውን ያቀርብ እንደነበረም ይገልጻል። ተቻለው አንዳንድ ነገሮች የአጋጣሚዎችን ካገኘው በዛ አማካኝነት የሕዝብ ፖለቲካ ጋር ያለ የማንነት ዙሪያ ዜጎች ይበደላሉ። ብዙ ዜጋ አረጋውያን እየተባለ በነሱ በጀት ፈንድ የወላጅ አልባ እየተባለ እየተሰበሰበ፣ ግን ወጣቱና አርሶአደሩ መሬቱን እየተቀማ ወይም የተለያዩ ግፎችና በደሎች ሲደርሱበት፣ በመላ ኢትዮጵያ ላይ የተለያዩ ግፎች ከቦታ ቦታ እንደዚሁ አንዳንድ አጋጣሚ ሲሄድ ተመርቀው ስራም አይዟሉ ብር ከሌለሽ ወይንም ደግሞ ዘመድ ከለለሽ እንደዚህ አይነት ነገሮችም አቅም እያለ ራሱ መግባት የማይቻልበት ኮንዲሽን አለ። ያ ነገር ደግሞ የኢትዮጵያውያን ለምን ይበደላሉ በሚል ሁኔታ የራሴን እንትን አዛምድ ነበር። ማንም ፖለቲን አልነበርኩም፣ ግን በማንነት ላይ አብሶ በአማራነት ላይ የሚደርሰው በማንነት ላይ መሰረት ያደረገ ያሳስቡኝ ስለነበር በዚህ አጋጣሚ ያው ሰልፍ ላይ ወጥቻለሁ፣ እንደዚህ አስተዋጽኦ አደርግ ነበር። ዮናስ በምርመራ ወቅት ይጠየቅ የነበረው ህገ መንግስቱንና ህገ መንግስታዊ አይ ስርዓቱን በኃይል ለማፍረስ ከተማ ውስጥ ቁጭ ብለህ ለሽምቅ ውጊያ ታደራጅ ነበር የሚል እንደሆነ ይናገራል። ዮናስ ምርመራውን ከጨረሰ በኋላ የሽብር ክስ ተመስርቶበት ቂሊንጦ ሲገባ ስቃዩ ተከትሎት እንደገባም ያስታውሳል። አሁንም ሄደው ሆም ቤል ቀበቶ እየተጠቀምኩ የወገዜ ማለት ነው። በክራንች ነው የሚሄደው። ክራንች እንዳይገባለት ተብዬ በሰው ነበር እየተንጠልጥ። በሁለት ሰው ተደግፌ ነበር ፍርድ ቤት የምቀርበው። እንደዛ ሲሆን ኢቨንም ፍርድ ቤት ራሱ እንዳልቀርብ ፍላጎታቸው ነበር፣ ነገር ግን ደግሞ በመክሰስ አባሪዎቼ በመናገር እንድቀርብ አደረገ። ለዚህ ደግሞ ምክንያቱ ፍርድ ቤት በሚቀርብበት ጊዜ የተጎዳ አካላቱን ገልጦ በማሳየት አቤቱታን በማቅረቡ እስረኛን ታሳድማለህ፣ የማረሚያ ቤቱንም ስም ታጠፋለህ በሚል እንደሆነ ይናገራል። በድብደባ የተጎዳው አካሉ ሕክምና እንዳያገኝ መደረጉንም ይገልጻል። ከደረሰበት ጉዳት አንጻር አሁን በመድኃኒት ካልሆነ እንቅልፍ እንደማይወስደውም ገልጾልናል። ያረፈው እህቱ ቤት ሲሆን የእህቱ ባለቤት ሞገዝ ሲፍሩ በአሁኑ ሰዓት በከፍተኛ ችግር ላይ መሆኑን ነግሮናል። ያለ ክራንች ምንም አይነት እንቅስቃሴ የለውም። በክራንች ነው የሚንቀሳቀሰው። ከዛ ውጪ የትን ቦታ ላይ ሽንት ቤት ሲገባም ከሰው ጋር ነው፣ እየቆም እየጠበቅን ምናምን ነገር ነው ምናደርገው። በቃ በክራንች ሁሉ ነገር በክራንች ነው መጀመሪያ እሱን በህይወት ወይም ደግሞ እግሩን ወደ ነበረበት መስተካከል የሚችልበትን ለማድረግ ደግሞ ገንዘብ ያስፈልጋል። ጤነኛ መሆን አለበት። አሁን አክቹዋሊ ጸበል ይዘሽ ትሄጂ፣ የእግሩ ሁኔታ እንደፈለገ እንትን ማድረግ አይችልም፣ ይከብዳል። እንዳጠቃላይ ማለት ሁለት እግሩ ገብቶ በአራት እግር የሚንቀሳቀስ ልጅ ነው አሁን በዚህ ሰዓት ላይ ያለው ማለት ነው። ባለቤቱም አንዲት ሴት ልጃቸውን ይዛ ባህር ዳር ከተማ በችግር እንደምትኖር ቤተሰቡም ለፍቶ አዳሪ በመሆኑ ዮናስን እንደ ልብ ማሳከም የማይችሉ መሆናቸውን ገልጾልናል። ዮናስም እኔ እኔ እንኳን የምታከምበት ነገ ምን እንደምበላ እንኳን የማላውቅ ሰው ሆኛለሁ፣ ብሎናል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትኛውም የኢትዮጵያ መንግስት ባለስልጣን ከማስተባበል ውጪ አምኖት የማያውቀውን ንግግር አድርገዋል። አሸባሪ ማነው? ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይልን መጠቀምንም ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምንም ይጨምራል ብለዋል። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል? አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። በ27 ዓመት የመንግስት ስልጣን ዘመን ለመጀመሪያ ጊዜ በቃሊቲ እና በዝዋይ ማረሚያ ቤት ተገኝቶ የተወሰኑ እስረኞችን አቅርቦ የሰብአዊ መብት ጥሰት እንዳለ ባለፈው ሳምንት በብሔራዊ ቴሌቪዥን ጣቢያ ሶስት ዘገባዎች ተሰርቶ ተመልክተናል። የተወሰኑ እስር ቤቶችን በመሄድ ጨለማ ቤት የተባሉትን ክፍሎችም አሳይቷል። በመንግስት በጀት የሚንቀሳቀሰው የኢትዮጵያ ሰብአዊ መብት ኮሚሽን አንድ ጊዜ ብቻ አስራ ስድስት እስረኞችን በተመለከተ ለፍርድ ቤት ባቀረበው ሪፖርት እስረኞች ላይ ስለሚፈጸመው የማሰቃየት ተግባራት ከመግለጹ ውጪ በብዙሀን መገናኛ ቀርቦ ስለ ሰብአዊ መብት ጥሰት ተናግሮ አያውቅም። ኮሚሽኑ ከአሜሪካ ድምጽ በተደጋጋሚ ተጠይቆ ሪፖርቱን ተጠሪ ለሆነበት ለህዝብ ተወካዮች ምክር ቤት እንጂ ለሚዲያ ባለመሆኑ ለመናገር ፈቃደኛ እንዳልሆነም አስታውቆ ነበር። ባለፈው ሳምንት ግን የኮሚሽኑ ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በመንግስት ቴሌቪዥን ጣቢያ ቀርበው ኮሚሽኑ ላለፉት ሁለት ዓመታት ባደረገው ክትትል የተፈጸሙትን የሰብአዊ መብት ጥሰቶች እንደሚያውቃቸው አረጋግጧል። ጥሰት በመንግስት ነው የሚፈጸመው። ጥሰት የሰብአዊ መብት ጥሰት የሚባለው በመንግስት አካላት የሚፈጸም እንጂ በሌላ አካል የሚፈጸም አይደለም። ጥሰት አለ ከተባለ የጥሰቱ መንስኤ ይሄ ነው ካለ ኮሚሽኑ መርምሮ የጥሰቱ መንስኤ ብቻም አይደለም ቅጽበቱን የሚያባብሱ ፋክተሮች ሁኔታዎች ምንድ እንደሆኑ በሚገባ በሪፖርት ከተቀበለ አክሽን መውሰድ ያለበት እርምጃ መውሰድ ያለበት መንግስት ነው። ተጠርጣሪዎቹ ከታሰሩ በኋላ የሚመረመሩት እስር ቤቶች ቢሆንም በመጨረሻ የእምነት ክህደት ቃላቸውን ይዞ የሚሄደው የፌዴራል አቃቢ ህግ መስሪያ ቤት ነው። ለዚህ መስሪያ ቤት በቅርቡ አዲስ የተሾሙት የፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ በጠቅላይ ሚኒስትሩ ትዕዛዝ አስራሶስት አባላት ያሉት የፍትህና ህግ አማካሪ ቋሚ ኮሚቴ መቋቋሙን ኮሚቴው አጥንቶ በሚያቀርበው ምክረ ሀሳብ መሰረት የህግና ፍትህ ስርዓቱን እንደሚያሻሽል አስታውቋል። ዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል የአፍሪካ ቀንድ ተከራካሪ የሆኑት አቶ ፍስሐ ተክሌ በኢትዮጵያ ይፈጸማሉ ስለሚባሉት ጥሰቶች ከአሜሪካ ድምጽ ተጠይቀው ድርጅታቸው በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ባሰባሰበው ሪፖርት ዘግናኝ የሆኑ ምርመራዎች የሚፈጸሙባቸው እስር ቤቶች የተዘጋውን ማዕከላዊ ጨምሮ በኦሮሚያ፣ በአማራ፣ በሶማሌ፣ በደቡብና በሌሎች ባልታወቁ እስር ቤቶች ጭምር እንደሚፈጸሙ ተናግረዋል። ዚህን አሰቃቂ ወንጀሎች በዜጎች ላይ የፈጸሙ ሰዎች ለፍርድ ሊቀርቡ ይገባል። ተጎጂዎቹም ካሳ ሊሰጣቸውና በዘላቂነት ሊቋቋሙ ይገባል ብለዋል። በመጨረሻም ኢትዮጵያ ውስጥ የተፈጸመው የሰብአዊ መብት ጥሰት በጥቂት ግለሰቦች ላይ የተፈጸመ ብቻ ባለመሆኑ አብዛኞቹ የህሊና ቁስለኞች ጭምር በመሆናቸው ይህ ጉዳይ የተፈጸመው አሁን በስልጣን ላይ ባለው መንግስት መሆኑ ታምኖ መልሶ እንደማይፈጸም ማረጋገጫ የሚያስቀምጥ እንደ መታሰቢያ ሊደረግ ግላቸውና እውቅና ሊሰጣቸው ይገባል ብለዋል። ከዚህ ቀደም በዘገባችን ያቀረብነውን ሁለት እግሮቹን ያጣውን ከፍ ያለው ተፈራንም አስታውሰው አሁን እንደ ከፍ ያለው ተፈራና እንደ ዮናስ ጋሻው ያሉ እግራቸውን ያጡ ሰዎች እንዴት ገንዘብ በማግኘት ብቻ ሊካሱ ይችላሉ ብለው ይጠይቃሉ የዛሬውን ዮናስ ጋሻውና ከዚህ ቀደም ያነጋገርናቸው እስረኞች በሙሉ ፍላጎታቸው አንድ ነው ኢትዮጵያ ከዚህ በኋላ እንዲህ ያለ ስቃይ የሚፈጸምባት ምድር አለመሆኗን ማረጋገጥ የአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ አሁን ደግሞ ወደ ሀኪሞን ይጠይቁ ሐኪሙን ይጠይቁ ለምሽቱ የሆድ መነፋት ጨምሮ የሆድ ዕቃ ውስጥ መጠኑ የበዛ አየር ሲፈጠር የሚከተል የጤና መታወክ አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሳት ከባለሙያ ጋር የተካሄደ ቃለ ምልልስ የመጨረሻ ክፍል ነው ይዞ የቀረበው በችግሩ መንስኤዎች የመከላከያ ዘዴዎቹና የህክምና አማራጮቹ ዙሪያ ያተኩራል ሙያዊ ማብራሪያውን የሚሰጡን ዶክተር እንዳለ ካሳ የውስጥ ደዌ ስፔሻሊስትና እንዲሁም የጨጓራና የጉበት ልዩ ስፔሻሊስት ናቸው። ዶክተር እንዳለን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት ዝግጅት መጨረሻ ለዶክተር እንዳለ በስነ ዘሩ ጥያቄ ይጀምራል። ዶክተር እንዳለ እንዲህ ያለው ጤናማ ሁኔታዎች ውስጥ የሚፈጠር መሆኑ ይልቁንም ደግሞ በማህበራዊ ህይወት የሚያወቅ ሁኔታ እስካልተፈጠረ ድረስ አሳሳቢነቱ ከጤና ጋር ተያይዞ አለመታየቱ ቀላል የሚመስል ችግር ይሁን እንጂ ቀላል እንዳልሆነ ነው ያስረዱን። አየር ሲቋጠር ብለዋል። ለመሆኑ እንዴት ባለ ሁኔታ ነው ጋዝ ሰውነት ውስጥ እንዲህ መጠኑ ከፍ ባለ ደረጃ ሊቋጠር የሚችለው? ዶክተር እንዳለ ጋዝ መውጣት በሚያቆምበት ጊዜ ትልቁ አንጀት ውስጥ ነው በአብዛኛው ጊዜ የሚከማቸው። ይህም የሚሆንበት ሁኔታ የአንጀት መታጠፍ በተለያዩ ምክንያቶች ሊመጣ ይችላል እና የአንጀት መታጠፍ በሚፈጠርበት ጊዜ ጋዙ እንደተለመደው መውጣት አይችልም። ከዚህ የተነሳ ይከማቻል። የትልቁ አንጀት መታጠፍ ወይም መዘጋት የሆነ እንደሆነ ጠቅላላ ሆድ እንደ ከበሮ ነው የሚነፋው። ይሄ አንዱ መገለጫው ነው። ሌላው የትንሹ አንጀት መታጠፍ ብዙ ጊዜ የሚከሰት አይደለም። የትልቁ አንጀት መታጠፍ ነው ብዙ ጊዜ የሚከሰተው። ትንሹ አንጀት ግን አልፎ አልፎ በሚከሰትበት ሁኔታ ውስጥ የሚሆነው ነገር ምንድን ነው? በእምብርት ዙሪያ ያለው የሆዳ የሆዳችን አካል ነው የሚነፋው አጠቃላይ የሆድ መነፋት አይኖርም። ስለዚህ መለስተኛ ነው ማለት ነው። ሆኖም ግን ምልክታቸው ከሞላ ጎደል ተመሳሳይ ነው። አንጀት ውስጥ ያለውን ጋዝ ከሰውነት ጠራርጎ ለማስወጣት በሚያደርገው ጥረት ድምፅ ያሰማል። ያ ድምፅ ከግለሰብ አልፎ ወደ ጎረቤትም የሚሰማ ሊሆን ይችላል። ድምፁ ይለያያል። ከሱ ጋር አብሮ ሆኖ ህመምም ደግሞ ሊመጣ ይችላል። መለስ ከለስ እያለ ህመም ሊሰማ ይችላል። እነዚህ ምልክቶቹ ናቸው። እየከፋ ከሄደ ደግሞ ማስ መለስም አብሮት ሊመጣ ይችላል። እነዚህ ሁኔታዎች ናቸው። እንግዲህ አየር አቁሮ እንዲይዝና ሆድ እንዲነፋ የሚያደርገው መልካም እንደ አይነትና ጠባያቸው ሕክምናውም የተለያየ እንደሚሆን መገመት ይቻላል። ዶክተር እንዳለ አጣዳፊነት የሚታይባቸውም ሁኔታ ያሉ ይመስላል። በልማድ የአንጀት መታጠፍ ብለን የምናውቀው እንዲያ ያለው አጣዳፊ ሁኔታ ሲፈጠር ሰዎች በቤት ውስጥ ባሉበት ሁኔታ ጤና ተቋም ከመድረሳቸው በፊት ሊያደርጉ የሚችሉት ነገር ይኖር ይሆን? አንዳንዱ ነገር ምንም አንጀትን ሳይዘጋው የሆድ ድርቀት በሚኖርበት ጊዜ ሰዎች አይነምድር አንጀት ውስጥ እየተከማቸ እሱም ራሱ የመዝጋት ስሜት ሊያመጣ ይችላል። ስለዚህ ሰዎች ሊያደርጉት የሚችሉት በተቻለ መጠን በየቀኑ ሽንት ቤት ሊጠቀሙ የሚችሉበትን ሁኔታ ማስለመድ ያስፈልጋል። አንጀት በጣም ቀጠሮ አክባሪ ነው። ስለዚህ በተወሰነ ጊዜ ብዙ በማያጣድስ የሰዓት ሩጫ በሌለበት ሁኔታ ውስጥ በቀን አንድ ጊዜ የመቀመጥ ልማድ ቢኖር፣ ያንን ልማድ ካልተው በስተቀር አንጀት ያለ ችግር ስራውን መስራት ይችላል። ስለዚህ ደግሞ የሚረዱ ሁኔታዎች አሉ። ለምሳሌ አትክልት የሆኑ ነገሮችን በአብዛኛው መጠቀም በጣም ይረዳል። ብዙ ውሃ መጠጣትም እንደዚሁ አጋዥነት አለው። ይሄ እንግዲህ በዕለታዊ ሁኔታዎች ውስጥ የሚከሰት ሲሆን የአንጀት መታጠፍ ግን ካጋጠመ ወደ ሆስፒታል ወይም ወደ ክሊኒክ የመሄድ ነገርና በታች በኩል ለብ ባለ ውሃ ሚታጠብ የሚሆንበት ሁኔታ ይኖራል። የድርቀት ነገር ከሆነ ያ በቀላሉ ይለቃል። አንዳንድ ጊዜ የትልቁ አንጀት መታጠፍም በዚያ ሁኔታ ውስጥ እንደገና ወደ አለመታጠፍ ስለሚመለስ ያለው ቆሻሻና አየር ይወጣና የመስተካከል ሁኔታዎች ሊኖሩ ይችላሉ። እነዚህ እንግዲህ ለትልቁ አንጀት የሚደረጉ የመጀመሪያ ደረጃ ሕክምና ናቸው። እየተመላለሰ ካስቸገረ ግን የግድ ምክንያቱ ታውቆ በቀጣይነት ወደ ኦፕራሲዮን መሄድ ሊያስፈልግ ይችል ይሆናል። የትንሹ አንጀት ግን በመታጠብ ሊስተካከል አይችልም። ምክንያቱም ትልቁ አንጀት በራሱ አንድ ሜትር ተኩል ነው። ስለዚህ ውሃ ወደዛ ደረጃ ሊደርስ አይችልም። ትንሹ አንጀት ደግሞ ወደ ሰባት ሜትር ነው እና አብዛኛውን ጊዜ በእምብርት አካባቢ ነው የሚገኘው። ቁርጠቱም ሆነ የሆድ መነፋቱ በዛው በእምብርት አካባቢ ነው የሚሆነው። አንጀት ቀጠሮ አክባሪ ነው ብለዋል በቀላሉ ሰዎች በቤታቸው ሊያደርጓቸው ከሚችሉት ወደ መጸዳጃ ቤት የሚሄዱበትን የሚያዘወትሩት ሰዓት መፍጠር ለሰውነት አሰራርም ለሆድ እቃ አሰራርም አመቺ ሁኔታ መፍጠር መቻሉን ገልጠዋል። ድርቀትን መከላከል ሌላው ምክንያት መሆኑን ገልጸዋል። ድርቀትን ለመከላከል በምግብ ረገድስ የሚመከራለን? ድርቀት እንዳይፈጠር ለማድረግ ሰዎች በቤታቸው በሚመገቡት በሚያዘወትሩት የምግብ አይነት ሊያደርጉ የሚችሉት ነገር ይኖር ይሆን? አንዱ በየቀኑ ሽንት ቤት የመጠቀምና አንጀትን የማስለመድ ነገር፣ ይሄ ወሳኝ የመጀመሪያው ነገር ነው። ሁለተኛው ነገር የምግብ ሁኔታ። ለምሳሌ እንደ አትክልትና በተለይ ቀይ ስር ደግሞ በጣም ጥሩ ነው። ማታ ማታ ተቀቅሎ እንደ ፍሩት ሳላድ ተከትፎ እሱን የመጠቀም ነገር ከሌላ ምግብ ጋራ በጣም ይረዳል። ወደ ሰውነት ውስጥ የመግባት ሁኔታው አነስተኛ ስለሆነ ፈሳሹ ብቻ ነው የሚገባው፣ የቀረው ግን አንጀትን የማለስለት ሁኔታ ስለሚኖረው ይህን መጠቀም ጥሩ ነው። የጋዝ ነገር እንግዲህ በየባህሉ የተለያየ አመለካከት ነው ያለው፣ እንደየቋንቋውም ደግሞ ስሙም የተለያየ ነው። በአብዛኛው የማፈር ነገር በህብረተሰቡ ውስጥ ስላለ እንደ ልብ የመፍሳት ነገር ያግዳል ያው ሁኔታ። ይህም ደግሞ ትንሽ በአንጀት አሰራር ላይ የራሱ የሆነ ተጽዕኖ ይፈጥራል። አዎ፣ ምክንያቱም አንጀት ቅድም እንደገለጽኩት በሴንቲሜትር በሴንቲሜትር እየተኮማጠረ ጋዝም የሆነ ወደ ሰውነት ያልገባ ተራፊ ነገር ወደ ውጪ ለማስወጣት ጥረት በሚያደርግበት ጊዜ ስለሆነ ይሄ ነገር የሚከሰተው እንዳይወጣ በሚታገድበት ጊዜ ያ ግብግብ ከአንጀት ጋራ ያለውን አሰራር ያግዳል። እንደውም ውስጥ ያለው ፍሬየር ስለሚበዛ አንዳንዴ የደም ስሮች ወደ ትልቁ አንጀት የሚገቡበት ቦታ ጥንካሬ ስለሚጎለው እንደ ኪስ እንደ ኪስ አይነት ነገር ይፈጥርና ይህም ደግሞ ምክንያት ሆኖ አንጀት እንዲቆጣ ኢንፌክሽን እንዲኖር ወይም ደግሞ እንዲደማ ምክንያት ይሆናል። ይህም ችግር ይከሰታል። ስለዚህ ፈስን እንደ ልብ የመልቀቅ ባህል ያላቸው ይህ ነገር አይከሰትባቸው እና አንዳንድ ባህሎች በእኛም ሀገር ያሉ ምግብ በደንብ በልቶ የጠገበ መሆኑን ለባለቤቱ የሚያረጋግጠው ድምፅ ባለው ሁኔታ ፈስ ይፈታ ነው። ፈረንጆችም ቢሆን በተወሰነ መልኩ አሉላ ልብ ብለ ሊሆን ይችላል። እዚህ ረገድ ትንሽ የተፈቱ ናቸው። ስለሆነም ከዚህ ጋር ችግር የሚገጥማቸው ቢኖርም ደህና ነው የሚሆነው ማለት ነው። አይጨነቁም። ግን አሳሪ ባህል ባለበት ሁኔታ ውስጥ የሚሻለው ነገር ምንድን ነው? ይቅርታ ጠይቆ ወደ ሽንት ቤት መሄዱ የተሻለ አማራጭ ነው የሚሆነው። አለበለዚያ ያለመመቻቸት ሁኔታን ይፈጥራል። ለመምማቦር ስለሚኖረው ማለት ነው። መታጠቢያ ቤት ለመጸዳዳት እንደሚኬደው ጋስንም ማስወጣት ቦታ ሊሰጠው ይገባል። በግድ መታፈን የለበትም ነው የሚሉን ባጭሮ እውነት መልካም። የመጨረሻ ጥያቄያችን የሚታዩ ምልክቶች ሁሉ የአንድ አይነት ችግር መነሻ ብቻ አይደሉምና፣ ጋስ ወይንም የአየር መከማቸቱ ከተለመደው ቀደም ብለን ካነሳ ነው ተፈጥሯዊ ሁኔታ ውጪ ሊሆን የሚችልበት ምናልባትም ስር የሰደዱ የህመም ሁኔታዎች ምልክት ሆኖ ሊመጣ የሚችልበት ሌሎች የውስጥ ደዌ በሽታዎችም ጋር መገናኘት እድል አለውና ምን አይነት ጥንቃቄ በዚህ ረገድ ያስፈልጋል? ምን ሲሆን ነው በራስ የሚደረግ ተደርጎ ብቻ መታየት የሌለበት የጠና ህመም ሊሆን ይችላል እና ሕክምና ምርመራ ያስፈልጋል የሚባልበት ሁኔታ የሚፈጠረው መቼ ነው? ምን ያህል ጊዜ ሲሄድ የሆድ መነፋት ቢቆይ ነው፣ ሌሎች ነገሮችን እንድናስብ የሚያደርገው? ለምሳሌ ሆድ ተነፍቶ ቁርጠት ጋር አብሮ ከታከለ እና ምንም አይነት ያልኖረ እንደሆነ ይሄ የአንጀት መታጠፍ ምልክት ነው ማለት ነው። ስለዚህ ጋዝ አይወጣም፣ ቁርጠት አብሮት ይኖራል፣ ሆድም እየተነፋ ይመጣል። ይሄ የበሽታ ምልክት ነው። ድርቀት ቢኖር ወይም ተቅማጥ ቢኖር ሆድ የመጮህ ነገር፣ የመንጓጓት ነገር፣ የመንፋት ነገር፣ ጋዝ የመብዛት ነገር፣ እነዚህ ተደባልቀው በሚመጡበት ጊዜ እና የማይሻል የማይተውበት ሁኔታ ከተከሰተ እዚህ ሁኔታ ውስጥ ሐኪም ማማከሩ ጥሩ ይሆናል። ለዚህ ምክንያት የሚሆኑ ነገሮች ከሌሉ አንጀት እሪታብል የሚባል የበሽታ አይነት ምልክት ሊሆን ይችላል። አንጀት ነጭናጫ በአማርኛው ሆ ይችላለን አልቅሶ ማይጠግብ አይነት እሪታብል ባውል ሲንድሮም ይሉታል። የዛ አይነት የአንጀት ችግር የሚታወቅ ችግር ነው፣ ግን ከባድ ችግር አይደለም። አብሮም ሊኖር የሚቻል ነው። ሌላ ነገር ያ ችግር ምልክት አለመሆኑ ግን በሐኪም ታይቶ መታወቅ ይኖርበታል። ይህም ያ ችግር መሆኑን ለማረጋገጥ ክራይቴሪያዎች አሉ፣ መመዘኛዎች አሉ። መመዘኛዎች እውነት ነው መመዘኛዎች አሉ። እነዛ መመዘኛዎች ሐኪሞች ተጠቅመው አዎ፣ ይሄ ከሚፈድ በሽታ ጉዳት ያመጣ በሽታ አይደለም፣ አብሮ መኖር የሚያስችል ነው በሚል አይነት መልኩ ምክር የሚሰጥበት ሁኔታ አለ። መልካም አድማጮች ለራሳቸው ጠይቀው ራሳቸው ከሁኔታዎች ጋር ሊያዛምዱ የሚችሏቸውን ጨምሮ በየደረጃው የሚታዩትን ማድረግ ያለባቸውን አማራጮች ጭምር በዝርዝር አስረድተውናል። ዶክተር እንዳለ ካሳ የውስጥ ደዌ ሐኪምና እንዲሁም የጨጓራና የጉበት ልዩ ሕክምና ባለሙያ ለጊዜው አመሰግናለሁ። መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ። አመሰግናል አሉ ንግድና ምጣኔ ሀብት ነው ዝግጅቱ በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን መካከል በኢንፎርሜሽን ቴክኖሎጂ የስራ ዘርፍ የተሰማሩ በርካቶች ናቸው በዚህ የስራ ዘርፍ አጫጭር ስልጠናዎችን የሚሰጡ ኢትዮጵያዊ የትምህርት ተቋማት እየተስፋፉ መጥተዋል። የሚለን የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማግዜር ለበርካታ ወጣቶች የስራ እድል በመፍጠር ላይ ያሉ ናቸው ያላቸውን አዳዲስና ነባር የንግድ ተቋማት መስራቾች ለንግድና ምጣኔ ሀብት ዝግጅቱ እንዲህ ያሰናብቶታል። ሲልቨር ስፕሪንግና ፌንተን ጎዳናዎች በሚገጥሙበት መስቀለኛ መንገድ ዙሪያ የሚገኙ ኢትዮጵያዊ ካፌዎችና ምግብ ቤቶች በውስጥና በውጭ ከስራ የወጡ ኢትዮጵያውያን ቡና ፍርፍርና ድራፍት ቢራ አዘው ይዝናናሉ። አካባቢው ከካፌዎችና ምግብ ቤቶችን በተጨማሪ የሀበሻ ልብስ መሸጫ ሱቅ፣ የቅመማ ቅመም መደብሮች፣ አልፎም የተባረከ ስጋ የሚሸጡ ልኳንዳ ቤቶችም ጭምራሉበት። በዚች የአሜሪካ ምድር የኢትዮጵያውያን መናኸሪያ ከተማ ሲልቨር ስፕሪንግ ከስራ ወጥተው ወደ ትምህርት ቤት የሚገሰግሱ ኢትዮጵያውያን፣ ኤርትራውያንና ሌሎችም ብዙ ናቸው። ከሥራ ወጥተው የተሻለ ሥራ ለማግኘት ያስችሉናል ያሏቸውን አጫጭር የኢንፎርሜሽን ቴክኖሎጂ አይቲ ስልጠናዎች ይወስዳሉ። አስማማው አጥናፉ መንግስቴ ከኢትዮጵያ ወደ ዩናይትድ ስቴትስ የዶክትሬት ዲግሪውን ሊማር ከመምጣቱ በፊት በባንክና በዩኒቨርሲቲ አስተማሪነት ይሠራ ነበር። ትምህርቱን በማዕከላዊዋ አሜሪካ በምትገኘው ማህራሽ ዩኒቨርሲቲ ጨርሶ ሲወጣ በኪሱ አንድ ሺህ ዶላርና ብዙ ተስፋ እንደነበረው ይናገራል። ስራ ለማግኘት የነበረበትን ትግል እንዲህ አስታውሳል። ኢትዮጵያ እያለሁ የተለያዩ ስራዎችን ሰርቻለሁ። ዩኒቨርሲቲ አስተምር ነበረ ባንክ ውስጥ በኃላፊነት የባንክ አይቲ ባለሙያ ነበርኩ። እዚህ መጥቼ ግን የተማርኩት ምንም ዋጋ እንደሌለው ነው ያያወት ዋጋ እንደሌለው የሆነበት ምክንያት ትክክለኛ ኢንፎርሜሽን ባለማግኘቴ ነው። ጋይድ የሚያደርገኝ ሰው ባለመኖር ነው። ሶ ያ ተሞክሮ በምንድን ነው የተጀመረው? እኔ እንደ ሾላ ተመሳሳይ ስራዎች የሚሰጡ ህንዶች ጋር ሄጄ ነበረ እና ብዙ ጊዜ ሞክሬ ሳይሳካልኝ ህንዶች ጋር የሁለት ወር አጭር ስልጠና ወስጄ በሁለት ወሩ እንዳለቀ ሶስት የተለያዩ ድርጅቶች የስራ ኦፈር ሰጥተውኛል። ኢንክሉዲንግ አይቢኤምች ለሁለት ዓመት ከምናምን የሰራውበት ድርጅት ማለት ነው። ከተቀጣሪነት ወደ ስራ ፈጣሪነት ለመሸጋገር በመወሰኑ ከሌሎች የስራ አጋሮቹ ጋር በመሆን ሾላ ኮርፖሬሽን የተባለ የትምህርት ተቋም መሰረተ። በተለይ በተለይ ከተለያዩ አገሮች በተለያየ ሙያ ስልጥ ነው የሚመጡ ሰዎች አሉ። ወደ አሜሪካ የስራ ለመግባት በጣም ችግር ስለሚሆንባቸው ለነሱ አጫጭር ስልጠናዎች መስጠት ዋናው ተቀዳሚ ስራችን ነው። ይህም ማለት ምንድን ነው? ለምሳሌ በኢንፎርሜሽን ቴክኖሎጂ በስራ ገበታው ላይ በጣም የሚፈለጉ ስራዎችን በዚያ በአጫጭር ስልጠናዎች እንሰጣለን። የአንድ ወር የሁለት ወር ስልጠና እንሰጣለን። ስራ እናፈላልጋለን፣ ስራ እናስቀጥራለን፣ ፎሎአፕ እናደረጋለን። ኦል ሰፖርት ያካትታል። እንደዚህ እንደምነግርህ በጣም አጭር አይደለም። ኢትስ ሎንግ ፕሮሰስ። ይሄ ነው ዋናው ከዛ ተጨማሪ እንግዲህ እንደ ስሞል ማይኖሪቲ ቢዝነስ የኛ ካምፓኒ ከገቨርንመንት ጋር የተለያዩ የሶፍትዌር ዴቨሎፕመንት እና ሰፖርት ስራዎችን እንሰራለን። አጫጭር ፕሮግራሞችን ከገቨርንመንት ጋር እንደ ፕራይምም እንደ ሰብ ኮንትራክትም የወሰድን እየሰራን እንገኛለን። የ27 ዓመቷ ራሄል ቢራሳ ወደ ዩናይትድ ስቴትስ ስትመጣ በፔንሲልቬኒያ ግዛት ትኖር ነበር። ከጅማ ዩኒቨርሲቲ የህንፃ ምህንድስና ትምህርቷን እንደጨረሰች የዲቪ ሎተሪ ይደርሳትና በተማረችው ትምህርት ዘርፍ ብዙም ሳትሰራበት ወደ ዩናይትድ ስቴትስ መጣች። የአሜሪካና የኢትዮጵያ የህንፃ ምህንድስና መለኪያዎችና ደረጃዎች የተለያዩ በመሆናቸው የብቃት ማረጋገጫ ፈተናዎች መውሰድና ደግሞ ምናልባት ተጨማሪ ትምህርት በዘርፉ ማግኘት ይጠበቅባት ነበር። ላይሰንስድ ስላልሆንኩኝ፣ ሌላው ማየት የነበረብኝ ወደ ማስተርስ ክላስ መሄድ ነበረ፣ እና እሱን በምፈልግበት ሰዓት ነው አንድ እዚህ ፒኤችዲውን በሲቪል ኢንጂነሪንግ ሰርቶ ስራ ላይ የነበረ ሰው አገኘሁኝ። እና እሱ ፒኤችዲውን ግራጁዌት ካደረገ በሲቪል ኢንጂኒሪንግ ስራ እየሰራ እያለ ሳትስፋይድ አልነበረም። በኮምፐንሴሽኑ ሳትስፋይድ አልነበረም፣ በሚሰራው ስራ ሳትስፋይድ አልነበረም። እና ከራሱ ተሞክሮ ተነስቶ እሱ ረዲ ይሄንን ኮርስ ወስዶ ስራ ጀምሯል። እና ዳታቤዝ አድሚኒስትሬሽን ማለት ነው። ለምን አይቲ አትማሪም? ዳታቤዝ አድሚኒስትሬሽን ለምን አትማሪም? እና ማስተርስ ብትማሪ ጥሩ ነገር ነው ግን አደ ኢንድ ኦፍ ተዴ ስራ ማግኘት እና የተሻለ ኑሮ መኖር ስለሆነ የሚለውን ሀሳብ ሲሰጠኝ እኔ እንደውም ትንሽ ከብዶ ይነበረ። ምክንያቱም ምንም አይነት የአይቲ ባክግራውንድ አልነበረኝም። እኔ ራሄል በወቅቱ አነስተኛ ክፍያ የሚያስገኙ የአገልግሎት ዘርፍ ስራ ውስጥ ተሰማርታ ነበር። በዚህ ያጠራቀመችውን ወደ 3000 ዶላር የሚጠጋ ገንዘብ ኢትዮጵያ ሄዳ ቤተሰብ ልጠይቅበትም አስባለች ከቤተሰቦቿና ጓደኞቿ ጋር ተማከረች ና የኢትዮጵያ ጉዞዋን ለሌላ ጊዜ አሸጋግራ የአጭር ጊዜ ስልጠና ልትወስድ ወሰነች እንዴት ነው ራሴ ፕሮፌሽናሊ መስራት የምችለው አሜሪካን ስድሪም ጆብ የተባለው የትኛው ነው በአጭር ጊዜ ስራ ስሚያስገኘኝ የቱ ነው ብዬ በዛ እሱ ነው መንሻ አሁን ምን እየሰራሽ ነው ኤምኤስሲኮ ሰርቨር ዳታቤዝ አድሚኒስትሬተር ነኝ። የማይክሮሶፍት ሰርቨር ዳታቤዝ አድሚኒስትሬተር ነኝ። የማርሰዴስ ካምፓኒ ማርሰዴስ ቤንስ ካምፓኒ የዳታቤዝ አድሚኒስትሬተር ነኝ። መጀመሪያ ስንቋቋም የነበረው ብዙዎቹ ወደ ኢትዮጵያውያንና ኤርትራውያን ወይም ኤስት አፍሪካን አካባቢ ያሉ ሰዎች ነበሩ። ከቅርብ ጊዜ ወዲህ ግን ማለት የሾላ በአፕሮቫላችን ከተገኘ ወዲህ ከማጋምሪ ወርክ ፎርስ፣ ከሜሪላንድ ወርክ ፎርስ፣ ከቨርጂኒያ ወርክ ፎርስ፣ ካሊቶሪ ቻሪቲስ ጋር ስለምንሰራ እነዚህ ድርጅቶች የሚልኳቸው የተለያዩ ዜጎች አሉ። ከሚድል ኢስት አለ፣ ከአሜሪካ አለ፣ ከሳውዝ አሜሪካ አለ እና በጣም የተበሳጠሩ ናቸው። ግን አሁንም ስቲል ኢትዮጵያውያን ራሳቸውን ፈንድ አድርገው የሚማሩት በጣም በርካታዎቹ ናቸው። የሾላ ኮርፖሬሽን መስራችና ስራ አስኪያጅ ዶክተር አስማማው እንደገለጸልን ከሆነ የትምህርት ተቋሙ ባለፉት አስርት አመታት 1200 በላይ የሚሆኑ ተማሪዎችን የአጫጭርና የመካከለኛ ስልጠናዎች ሰጥቷል። አሳቴ አህመድ አፍሪካ አሜሪካዊት ስትሆን ከህመም የሚያገግሙ ሰዎችን የንባብና የንግግር ችሎታ ለመመለስ በማስተማር ስራ ተሰማርታለች። ስራዋን ብትወደውም ከቤት ሆና መስራት የሚያስችላትና የተሻለ ገቢ የሚያስገኝላት የሥራ አይነት እያፈላለገች ሳለ ነው ወደ አይቲ ፊቷን ያዞረችው። የተማሪዎቹ ቁጥር አነስተኛ ስለሆነ አስተማሪዎቹን ጥያቄ ለመጠየቅም ሆነ ከነሱ በቅርበት ለመረዳትና ለመማር እነዚህ አነስተኛ ትምህርት ቤቶች ይጠቅማሉ። በዩኒቨርሲቲ የሚሰጡ ትምህርቶች በእያንዳንዱ ተቋም አሰራር ላይ ያተኮሩ ስልጠናዎች እና የብቃት ማረጋገጫ ሰርተፍኬት አይሰጡም። ለዚህ ነው አጫጭር ስልጠናዎችን ለመውሰድ የወሰንኩት። ተፎካካሪነታቸውን ያሳድጋል። እንግዲህ አሁን ሁለት ጥቅም አለው። መጀመሪያ አንድ ግለሰብ ቅድም እንዳልኩህ መጥቶ ከኢትዮጵያ ጋዝ ስቴሽን የአስር ብር ስራ ሰርቶ ሾላ ትሬኒንግ ወስዶ በስድስት ወር፣ በሰባት ወር፣ በስምንት ወር፣ በአንድ አመት ውስጥ ከአስር ብር በታች በሰዓት ወደ መቶ ሺህ ብር በአመት ተቀጣሪነቱን ስታሳድገው የአንድ ግለሰብ ብቻ ሳይሆን የምታሳድገው ቤተሰቡን ነው የምታሳድገው የሱን ቤተሰብ ብቻ ደግሞ ሆን ሰው የምታሳድገው የእሱን የኢኮኖሚ ተሳትፎ በህብረተሰቡ ላይ ነው የምታሳድገው። ያ ብቻ ሳይሆን ወደ ሀገር ቤትም የሚልከው ገንዘብ ሪመተንሱም ያድጋል ማለት ነው። እና ይሄን ደግሞ በረጅሙ አንጻር ስታየው እዚህ ያለው የኢትዮጵያ ህብረተሰብ የአይቲ ስልጠናውና የስራው እንቅስቃሴ አፍሪካ ውስጥና ኢትዮጵያ ውስጥ በሚያድገው የአይቲ እንቅስቃሴ ላይ ተገናኝቶ ወደዛም ስራዎች ሊያፈስ ይችላል፣ ወደዛም ኢንቨስትመንት ሊያፈስ ይችላል። ከላይ የሰማ ነው ጥበቡ አሰፋን ነው። አድማጮች፣ ስርጭታችን አበቃ። ደህና ደሩ። ሰላም፣ ደህና ደሩ። በእኛ በኩል አሁን ትግርኛ ይቀጥላል።